የሩሲያው ስቬርዶሎቭስኪ አውራጃ የወጣቶች የእግር ኳስ ቡድን ከኤርትራ የወጣቶች ብሔራዊ እግር ኳስ ቡድን ጋር ዛሬ ሐሙስ የእግር ኳስ አፍቃሪዎችና የኤርትራ መንግሥት ከፍተኛ ባለሥልጣናት እንዲሁም በኤርትራ የሚገኙ የተለያዩ አገሮች ዲፕሎማቶች በታደሙበት የወዳጅነት ግጥሚያ አካሄደ ይለናል ብርሃነ በርሄ ከአስመራ ባጠናቀረው በዚህ ዘገባው። በሌላ ዜና ይህ በአውራጃይቱ ምክትል አስተዳዳሪ ሰርጌ ቢዶንኮ የተመራው የሩሲያ መንግስት የልኡካን ቡድን ዛሬ ጠዋት ላይ አስመራ ከኤርትራዊ የውጭ ጉዳይ ሚኒስትር ኦስማን ሳልህ ጋር ተገናኝቶ የሁለቱን አገሮች ግንኙነት በሚመለከቱ የተለያዩ ርዕሰ ጉዳዮች ዙሪያ መወያየቱን ጠቅሶ ነው ያደረሰን ብርሃነ በርሄ። የሩሲያ ሰቨርድሎቭስኪ አውራጃ የወጣቶች ብሔራዊ ቡድን ከኤርትራው የወጣቶች ብሔራዊ ቡድን ጋር ዛሬ ሐሙስ በአስመራ ስታዲየም የወዳጅነት ግጥሚያ አካሄደ። በዚህ የኤርትራ ወጣቶች ቡድን አራት ለአንድ በሆነ ውጤት ባሸነፈበት የወዳጅነት ግጥሚያ የኤርትራ ከፍተኛ ባለስልጣኖች በኤርትራ የሚገኙ አምባሳደሮችና ዲፕሎማቶች እንዲሁም የአስመራ ከተማ የእግር ኳስ አፍቃሪ ተገኝተው ግጥሚያውን ተከታትለዋል። ይህ በሰቨርድሎቭስኪ አውራጃ ምክትል አስተዳዳሪ ሚስተር ሰርጌይ ቢዶንኮ የተመራው የሩሲያ የልኡካን ቡድን ዛሬ ጠዋት ከኤርትራ የውጭ ጉዳይ ሚኒስትር አቶ እስማን ሳልሕ ጋር ተገናኝተው በኢንቨስትመንትና ንግድ፣ በውሃ አቅርቦት፣ በጤና፣ በመድኃኒት፣ በኢነርጂ እንዲሁም ስፖርትን በተመለከተ በጋራ ለመስራት በሚያስችሉ ጉዳዮች ላይ ያተኮረ ውይይት አድርገዋል። በውይይቱም የፕሬዚደንት ኢሳያስ አፈወርቂ ልዩ አማካሪ አቶ የማነ ገብረአል እንዲሁም በኤርትራ የሩሲያ አምባሳደር ተገኝተዋል። ይህ የሩሲያ የልኡካን ቡድን ከኤርትራ የጤና ሚኒስተር፣ የቱሪዝም ሚኒስተር እንዲሁም ከኤርትራ የማዕድንና ኤነርጂ ሚኒስተር ዋና ዳይሬክተር ጋር ተገናኝተው እንደሚወያዩም ታውቋል። ይህ በእንዲህ እንዳለ የሰቨርድሎቭስኪ አውራጃ የባህል ቡድን የኤርትራ ከፍተኛ ባለስልጣኖች፣ በኤርትራ የሚገኙ የተለያዩ አምባሳደሮችና ዲፕሎማቶች በተገኙበት ዛሬ ምሽት በሲኒማ አዝመራ ባህላዊ የሙዚቃ ዝግጅት ለህዝብ አቅርበዋል። በሚስተር ሰርጌይ ቢዶንኮ የተመራው የሩሲያ የልኡካን ቡድን ትላንት አስመራ ሲገባ የኤርትራ የስፖርትና የባህል ኮሚሽነር አምባሳደር ዘመደ ተክለ እንዲሁም በኤርትራ የሩሲያ አምባሳደር አቀባበል አድርገውለታል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ